በወልዲያ ዩኒቨርሲቲ አስተማማኝ ሰላም መስፈኑንና የተረጋጋ የመማር ማስተማር ሂደት እየተካሄደ መሆኑን ተማሪዎችና የዩኒቨርሲቲው ባለሥልጣናት ገልጸዋል። ለተገኘው ሰላምና መረጋጋት አስተዋጽኦ አድርገዋል ላላቸው ተቋማትና ግለሰቦች ዩኒቨርሲቲው በልዩ መርሃ ግብር እውቅና መስጠቱን፣ ምስጋና ማቅረቡን መስፍን አራጌ ዘግቧል። ወደ ዝርዝሩ እንለፍ። በወልዲያ ዩኒቨርሲቲ ጥቅምት 29 ለሊት ላይ የሁለት ተማሪዎችን ሕይወት ቀጥፎ የተወሰኑ ወጣቶችን ለጉዳት የዳረገው አሳዛኝ ግጭት ዳግም እንዳይከሰት በተሰራው ስራ ዩኒቨርሲቲው ሰላማዊ የመማር ማስተማር ሂደቱን እውን አድርጓል ነው የተባለው። የአንደኛው ሰን ትምህርታቸውን አጠናቀው ለቀናት ወደ ቤተሰቦቻቸው ያቀኑ ተማሪዎች ወደ እውቀት ቤታቸው እየተመለሱ ነው። በጥርጣሬ ይተያዩ የነበሩ ወንድማማቾች ዛሬ ተቃቅፈዋል። ከናዝሬት የመጣችውና የሶስተኛ ዓመት የጋዜጠኝነት ና ኮሚኒኬሽን ተማሪዋ ቤቴ ኪዳኔ ለምኪዳኔ አስከፊውን አጋጣሚ እንዲህ አስታውሰዋለች። በጣም ብዙ ችግር ነበረ። በተለይ ደግሞ ሴት ልጅ ሆነ ውጪ ማደር በጣም ከባድ ነበረ እና ወላ ባጥር እስከ መዝለል ምናምን ደርሰን ነበረ። ከዛ በፊት ግን ሶስት ቀን ከቅዳሜ ጀምሮ እስከ ሰኞ ውጭ አድረን ነበረ ሜዳ ላይ ማለት ነው። በዛ ሰዓት ደግሞ በጣም ብዙ ጭንቀትም ነበረ ከምግብ አንጻር ራሱ ምግብ መብላት እንኳን ቢፈቀድልን እንኳን እዚች ጋር ያለው ነገር የሆነ ነገር ሊፈጠርብኝ ይችላል ወይ ልመታ እችላለሁ በሚል ራሱ በጣም ብዙ ጭንቀት ነበረ። ቤተሰብ በጣም ይጨነቃል። የሚሰማው ነገር አለ በፌስቡክ የሚያየው ነገር ከሱ ከሱ አንጻርም ቤተሰብ የሚያሳድር ወታደር ብጫ ይኖራል። ከዚህም ደግሞ የምሰማው ነገር አለና በመሀል ሆነ በጣም ብዙ ጭንቀት ነበረው እና በጣም ከባድ ጊዜ ነበረ። አሳዛኙ ድርጊት እንዲበርድ ዳግምም እንዳይከሰት በተለይ ህዝቡ ላደረገው አስተዋጽኦ እማኝነቴን እሰጣለሁ የሚለው ከቤንች ማጅ የመጣውና የአምስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪው ግርማ ከበደ ነው። በተለይ ለወደፊት ለሚመጡት ፍሬሽ ተማሪዎች ስጋት እንዳይኖርባቸው ነው። ማለት ወልዶ ማለት እውነት ነው ምላቸው ፊታቸው ሳይሆን ልባቸውም ያምራል። አምስት ዓመት ቆይቼ አለው በባል ጊዜ እጅ አለቅም ቤት ምክንያቱም ፍቅር ነው ቤት ነው። ናንጭ ያውትም እንብላ ነው እንጂ ወሎ ጋር ድብቅ ነገር የለም። እንደ ልጅ አይተው ተንከባክበው ከዚህ እንኳን ሰው አባሮ ስታመልጥ ቤታቸው ሸሽጎ ማስቀመጥ ማለት ነው። አሁን ላለንበት ሰላም፣ አሁን ላለንበት መረጋጋት የህብረተሰቡና ማህበረሰቡ ትልቅ አስተዋጽኦ ነው ያደረገ። እውነትም የፍቅር ሀገር ናት። ችግሩ በተከሰተበት ወቅት የአካባቢው ማህበረሰብ የሃይማኖት አባቶችና ወጣቶች በማረጋጋት ጉዳት ደርሶባቸው ሆስፒታል የተኙትን በመንከባከብና በአደጋው ህይወታቸው ላለፉት ወጣቶች የተሰማቸውን ጥልቅ ሀዘን በመግለጽ ትክክለኛ ኢትዮጵያዊነትን አንጸባርቀዋል ነው የሚለው ወልዲያ ዩኒቨርሲቲ። ለዚህም በጎ ተግባራቸው የእውቅናና የምስጋና ፕሮግራም አዘጋጅቶላቸው ነበር። በፌዴራል ፖሊስ የሰሜን ዲቪዥን ስድስተኛ ሻለቃ አንደኛ ሻምበል ኃይል ምክትል አዛዥ ዋና ሳጅን ያዚድ አባዱራ እውቅናና ምስክር ወረቀቱ ለተሻለ ኃላፊነት ያነሳሳናል ብለዋል። እውቅና በመሰጠቱ ለእኔ በጣም ትልቅ ደስታ ነው የተሰማኝ። ከባድ የሆነ የጸጥታ ሁኔታ ነበር የዚህ ግቢ ውስጥ ከክልል ድማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች የተሰራ ቆይተዋል። ለፈተናም እንዲፈተኑ ሰላም መማር ማስተማር ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል። ያን ዛሬ እንደዚህ ሰላም ሆኖ ሁሉም በአንድ ላይ ሆኖ በፍቅር ተሳስቦ እዚህ በመገኘቱ በጣም ደስታ ነው የሚሰማኝ። የዘጠና አንድ አመቱ የእድሜ ባለጸጋ የአምሳ አለቃ መላኩ ተገኝ ግጭቱ ከተፈጠረ በኋላ ወደ ስፍራው በማቅናት የማረጋጋት ስራ ከሰሩ አባቶች አንዱ ናቸው። በሁለቱ ወንድማማቾች መካከል የተፈጠረው ደም አፋሳሽ ግጭት በወቅቱ በአዳ አደባባይ እንዲያነቡ አድርጓቸው ነበር። ይህ ችግር ተፈጠረ ሲባል በአገር ሽማግሌነታችን ብዙ ሁነን መጣን። እዚህ ስንደርስ ጸጥታው ደፍርሷን ተነስቼ ልንግግር ሲያደርግ ስን ሁኔታው በጣም ስላሳዘ አለቀሱ። እኔ ሳለቅስ ተማሪዎቹን በሙሉ ከዚያ ያሉት አለቀሱ። ጸጥታውን አረጋግጠን እዚህ እንዲደርስ አድርገን። ትናንትና ያለቀሱለት ዩኒቨርሲቲና ያለቀሱላቸው ተማሪዎች ዛሬ አንድ ላይ ሆነው ሲያገኟቸው ምን ተሰማወት? እኔ እንደው ነው የደስታይ ብዛት ይሄ ነው ብዬሽ አልነግርህም። በጣም ነው ደስ ያለኝ። ምክንያቱም እኔ በማልቀሴ የእኔን ልቅሶ ፈጣሪ ተቀብሎታን የሚል እምነት አለ እና ይሄ ዛሬ እኔ እንደው እንደተወለድኩበትና እንደ ሰርጌ ቀን አድጌ ነው የምቆጥረው። የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር አበበ ግርማ የአካባቢው ማህበረሰብ፣ የጸጥታ ኃይሉና ወጣቶች ለዛሬው የዩኒቨርሲቲው መረጋጋት የማይተካ ሚና መጫወታቸውን ይናገራሉ። የእውቅና ፕሮግራሙም የጀመሩትን አጠናክረው እንዲቀጥሉ ያስችላቸዋል ባይ ናቸው ማህበረሰቡ ከዚህም ቀደም በአካባቢው የወልዲያ ከተማ መስተዳደር ጋር በጋራ በመሆን የእውቀትና የሰላም አማካሪ ቡድን አቋቁመናል። ያ ቡድን ወደ 38 የሚሆኑ አባላት አሉት። ወደፊት በሚፈጠሩት ማንኛውም ነገር በደስታም ተለያየ ኮንፈረንሶችም፣ የምርምርም ስራም ቢሆን የማህበረሰብ አገልግሎትም እነሱም እየመጡ በጋራ ተወያይተን የበኩላቸውን ድርሻ እንዲያደርጉ ከፍትልናል። ይህንም ያደርጋሉ። በአደረጃጀት ለማፋሳሽ ችግሮች በዩኒቨርሲቲ እንዳይደገሙ አስፈላጊው ጥናትና መፍትሄ ተቀመ ተቀምጧል የሚሉት ደግሞ የሰሜን ወሎ ዋና አስተዳዳሪና የዩኒቨርሲቲው ምክትል ቦርድ ሰብሳቢ ወልደ ትንሳኤ መኮንን ናቸው አንደኛ የችግሩ መንስኤዎች በሙሉ ለቅመን ለይተናል ከመሰረተ ልማት ለተማሪዎቹ ከሚቀርቡ አቅርቦቶች ጋር ያሉ ጉድለቶችንም ለይተናል እነኚህን ደረጃ በደረጃ እየፈታን ነው የችግር አካል ሆነው የሚንቀሳቀሱ አካላትን ደግሞ ህጋዊ እርምጃ በመውሰድ ለማስታገስ ጥረት እየተደረገ ነው መረጃዎች እንደሚያስረዱት ሀያ የሚደርሱ ተማሪዎች ላይ ከማስጠንቀቂያ ጀምሮ ከአንድ እስከ ሁለት ዓመት እገዳ ተጥሎባቸዋል ስምንት የሚደርሱ የጥበቃና የአስተዳደር ሰራተኞች ላይ ደግሞ እርምጃ ተወስዷል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።